ከ34 ዓመታት በፊት ሚያዚያ 21 ቀን 1969 ዓ ም በወቅቱ የኢትዮጵያን ሥልጣና መንግሥት በኃይል ይዞ የነበረው ወታደራዊው የደርግ መንግሥት በአዲስ አበባ ከተማ ብቻ ሰላማዊ ሰልፍ ያደርጉ የነበሩ በ10 ሺህ የሚቆጠሩ ወጣቶችን እነጨፈጨፈ ብዙዎቹ ይመሰክራሉ። የቀሽብር ሰማታት ቤተሰቦችና ወዳጆች ማህበርም በቅርቡ ከተቋቋመ በኋላ በዚህ ዕለት የደረሰውን አሰቃቂ ድርጊት ጊዜ እንዲታወስ ለማድረግ መወሰኑን የማኅበሩ የአስተዳደርና ፋይናንስ ኃላፊ አቶ መኮንን ወልደይ በተለይ ለቪኦኤ ገልጸዋል። ይህ በዓል በሚመለከት ሚያዚያ 21 ቀን በየአመቱ የሰማታት ቀን ተብሎ እንዲከበር በማህበሩ ጠቅላላ ጉባኤ የተወሰነ ስለሆነ ይህን በዓል በየአመቱ እናከብራለን። ሚያዚያ 21ን የባሉ አከባበር ከዚህ በቀደሙት ዓመታት ጎልቶ ያልታየ ቢሆንም ዘንድሮ ግን የሚታዩ ልዩነቶች እንዳሉ ማንም ሊመሰክር ይችላል። እስከ ደርግ ዘመን ፍጻሜ ድረስ የአብዮት በዓል ይከበርበት በነበረው አብዮት አደባባይ በአንድ ጥግ የተገነባው የቀይ ሽብር ሰማዕታት ሚውዚየም ህንፃና አካባቢው በሀገሪቱ ሰንደቅ ዓላማ ያሸበረቀ ከመሆኑም በላይ የተለያዩ ዝግጅቶች እንዳሉም የሚጠቁሙ አንዳንድ ምልክቶች ይታያሉ። አቶ መኮንን ወዴ የዘንድሮውን የሰማዕታት በዓል አከባበርም ያስረዳሉ። በዘንድሮ ዓመት ለአምስት ቀናት የሚቆይ በዓል ዝግጅት አድርገናል። ከሚያዚያ 18 እስከ ሚያዚያ 22 ይሄውም ከፋፍለን በመጀመሪያው ቀን የህፃናት ቀን ተብሎ ከየትምህርት ቤቶች የተጋበዙ ተማሪዎች ሙዚየሙን በመጎብኘት ግንዛቤ ይዘው እንዲሄዱ ማድረግ በሁለትያው ቀን የሚዲያ ዴ የሚባለው ጋዜጠኞችን በመጥራት ስለ ማህበሩ ዓላማና ዝርዝር ጉዳዮች ማስረዳት እና ጉብኝት እንዲያደርጉ ማድረግ። እንደገና ከሰዓት በኋላ በዛው በሁለት ያው ቀን የሴቶች በቀይ ሽብር ጊዜ ደርስባቸው የነበረውን ነገር እንዲገልጹና ወደፊት ሚያ እንዳይደገም ምን መደረግ እንዳለበት እንዲወያዩ አድርገናል። ነገና ከነገ ወዲያም ከቀይ ሽብር ስቃይ ተርፈው እስከ ዛሬ በሕይወት ያሉ ሰዎች ተመክሯቸውን የሚለዋወጡበት እንዲሁም የተለያዩ ፊልሞች የሚታዩባቸው ቀናት እንደሚሆኑ አቶ መኮንን ገልጸዋል። የቀይ ሽብር ሰማዕታት ሚውዚየም በአንድ ዓመት ቆይታው ከ8 ሺህ በላይ ጎብኚዎችን ያስተናገደ መሆኑን የሰነድ መረጃዎች ያረጋግጣሉ። ስለ ሚውዚየሙ የሚሰጡ አስተያየቶችም በአብዛኛው አዎንታዊ መሆናቸውን የማኅበሩ የአስተዳደርና ፋይናንስ ኃላፊ ይናገራሉ። በአብዛኛው የሚሰጡት አስተያየት የሙዚየሙን ጥሩ መሆን ነው እና የሙዚየሙን መፈክር መቼም የትም እንዳይደገም ኔቨር ኤቨር አጌን የሚለው ነው። ጎብኝተው በሚጨርሱ ሰዓት ትምህርት ይሰጣል። ይሄ ነገር ውይይትና መግባባት ቢኖር ኖሮ አይፈጸም ስለነበር አሁንም ወደፊት የአይነት ነገር ኢትዮጵያችን ውስጥ እንዳይደገም ለማድረግ የሚሰራ ስለሆነ የሙዚየሙ መኖር አብዛኛዎቹ ይደግፉታል። ቀሪ ነገሮች አሉ የሚሏቸውንም እየጠቆሙን እንዲሟሉ ሀሳብ ያቀርባሉ። ከዚህ ውጭ በጣም በጥቂቱም ከሙዚየሙ ሌሎች የሞቱትንም መግለጽ አለበት የሚል ሀሳብ ይሰነዝራሉ። ለዛ ግን መልሳለን፣ ይህ ተቋቋሞ ከስሙም መነሻነት የቀይ ሽብር ሰማዕታት መታሰቢያ ሙዚየም በመሆኑ በመንግስት ደረጃ የተፈጸመ የዘር ማጥፋትን ቀይ ሽብርን ማሳየት ስለተፈለገ በዛ የተካሄደውን ሂደት የሚያሳይ ሙዚየም ነው። ከሰላሳ አራት ዓመታት በፊት የተፈጸመውን ጭፍጨፋም ሆነ ሌሎች በሰብአዊ ልጆች ላይ በተፈጸሙ ወንጀሎች የተከሰሱ የደርግ አባሎች ዛሬም በወህኒ ቤት ይገኛሉ። ከጥቂት ወራት በፊት ደግሞ የተወሰኑ የሃይማኖት መሪዎች ለደርግ አባላት ይቅርታ መጠየቃቸውና ጉዳዩ ትኩስ ክርክር አስነስቶ እንደነበረም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ